ትናንት ከጭልጋ ደለሎ ወደ ተባለ ቦታ የመንገድ መስሪያ ማሽነሪ አሳልፋለሁ አላሳልፍም በሚል በተነሳ ግጭት ገንዳ ውሃ ውስጥ የሰው ሕይወት መጥፋቱን የአይን ምስክሮች አመለከቱም። በምዕራብ ጎንደር ዞን በዚህ ዓመት በርካታ ግጭቶች ተፈጥረው ብዙዎች ተፈናቅለዋል፣ ሞተዋል፣ ቆስለዋልም። የክልሉ መንግስት በአካባቢው ሰላም ለማምጣት ሲል ካለፈው ዓመት ጀምሮ የሰሜን ጎንደርን ዞን ለሶስት ከፍሎ ማስተዳደር ቢጀምርም በምዕራብ ጎንደር ያለው ችግር ግን ከቶውንም ሊሻሻል አልቻለም። ትናንትና ጭልጋ ከተባለ አካባቢ ተነስቶ ወደ ምዕራብ ጎንደሯ ደልሎ ወደተባለች ቦታ ሲጓዝ የነበረን የመንገድ ግንባታ ማሽነሪ አናሳለፍም ባሉ ሰዎችና በጸጥታ ኃይሎች መካከል ኮኪት ከተባለ አካባቢ ላይ በተፈጠረ ግጭት የጸጥታ ኃይሎች በወሰዱት እርምጃ ሰዎች መሞታቸውንና መቁሰላቸውን የአይን ምስክሮች ለዲደብሊዩ ተናግረዋል። ችግሩ እንዴት ተፈጠረ ስል ነዋሪዎችን ጠይቅ ውስጥ የአንድ ሱር ኮንስትራክሽን የያዘው እንትን ነበረ። ሶስት አመት አራት አመት ይሆን። ሁለተኛ ኮንስትራክሽን ማነው? ሁለተኛ እንትን ደግሞ የያዘው በየት መሰለህ? አብርሃ ጌራ እስከ መተማ ደግሞ አለ አንድ መስመር አስፋልት ሊሆን የተያዘ እና እዛ ሲቆም ጭልጋ ላይ ያለው ቆምትን ጠፋረድ ወደ ዛኛው ማሽኖች እንዲያልፉ ሲሞከር ፌስቡክ ላይ ወዲያው የተለቀቀም ነው። በደባረቅ ሲመለሱ ወደ ትግራይ የሚሄዱ የሱር ማሽኖች የደባረቅ ሰው መልሷቸዋል በሚል በመተማ ሊሄዱ ነው ተዘጋጁ ሲባል ገና ከጥልበት መተማ ከመግባታቸው በፊት እንዲቆም ተደረገ። አርባ በላይ እንትን ናቸው ማሽኖች ናቸው፣ ሲኖትራክ ምናምን። በዚህም ምክንያት ጸጥታ ኃይሉ ማሽኖችን አጅቦ ለማለፍ በሞከረው ሂደት በተፈጠረ የኃይል እርምጃ ጉዳት መድረሱን እኚሁ የአይን ምስክር ይናገራሉ። አየር መቃወሚያ ምናምን ይሄ ከባድ አጅበው ያሳልፉት ሞከሩ። ልክ ከተማው ላይ ወጣ እንዳለ ወደ ኮቺት ከመድረሱ በፊት በቃ ተኩስ ተጀመረ። ማ በድንጋይ ወ ትላንትና ማታ አስራ አንድ ሰዓት ነው። ከተማው ላይ ተኩስ ተኮሱ። ያው በብሬን በምናምን መሰለኝ፣ ህጻናት ተመቱ። አንድ ህጻን ሙዳለት፣ ቁስለኛም ነበሩ። ከዛ ደግሞ የኮቺት ሰው ያው ወደ ቅማንቱ ጦር ዝግጅ ይችላል። አሁን የቆሰለ ዘጠኝ ነው ምናምን የሞቱ አሉ አንድ ሶስት አራት ሞተዋል እስካሁን ሌላው የአይን ምስክር ደግሞ የሞቱ ሰዎች እንዳሉ ማረጋገጣቸውን ጠቅሰው ዛሬ በገንዳዋ ከተማ ምንም አይነት የስራ እንቅስቃሴ አለመኖሩን አብራርተዋል። ጎዳሚ ሞተ፣ ብዙ ሰው አለ። አሁን አንተ ያየዋለ በይ። በእኔ ያየሁት ሁለት ሶስት ሰዎች አሉ። እዛ ልጅ ስድስት አምስት ሰባት መካከል ይኖታለች። አዛውንት ቁስላል፣ ሀስፒታል የተመሰል አዛውንቱ ስራ አለ። ከተማ ውስጥ ዛሬ ስራ፣ አጠቃላይ እንቅስቃሴ የለም። ድባቡ በጣም ያስጠላል። ስለ ሁኔታው የአማራ ክልል የሰላምና ሕዝብ ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌን የገንዳ ውሃ ከተማ ከንቲባን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ሞላን እና ሌሎችንም ለማነጋገር ያደረግኩት ጥረት ስብሰባ ላይ ነን በማለታቸው ሊሳካልኛል አልቻለም። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።